የአድዋ በዓል በኢትዮጵያ ተገቢው ክብር ተሰጥቶት እየተከበረ ነው ወይ? በአድዋ ጦርነት የተገኘው ድልስ የማን ውጤት ነው? ቀደም ሲል እንዳስተዋወቅ ነው ባልደረባችን ጽዮን ግርማ እነዚህን ጥያቄዎች ይዛ የታሪክ ባለሙያዎችን አነጋግራለች። ወደ ዝግጅቱ እንለፍ። ዛሬ የካቲት 23 ቀን 2008 ዓ.ም ተመረጥ ልክ የዛሬ 120 አመት አድዋ ላይ ኢትዮጵያውያን ሁሉ በአንድነት ሆነው የኢጣሊያን ጦር መክተው ሀገሪቷን ከቅኝ ግዛት ያስለቀቁበት ዕለት ነው። አድዋ በተለይም ለጥቁር ሕዝቦች ድል ሆኖ የቀረበ በዓለም አቀፍ ደረጃ ለነጻነት ለሚታገሉ ሕዝቦች በሙሉ አንቀሳቃሽ የሆነ ድል ነው። የኢትዮጵያ አባቶቻችን እናቶቻችን የተሰውበት ለሀገራቸው በአንድነት የሚያኮራ ለትውልድ የሚቆይ ድል የተጎናጸፉበት እና ለእኛም ሚያት ያስተላለፉልን ከፍተኛ ታሪክ ምልክት ነው። በኖርስ ካሮላይና ሴንትራል ዩኒቨርሲቲ የስዕል ኪነጥበብ መምህሩ ፕሮፌሰር አቻምየለህ ደበላ ናቸው። ኢትዮጵያውያኖች ከተለያዩ ግዛቶች በዘር ሳይለዩ በኢትዮጵያዊነታቸው ብቻ ሀገር ከሌለ ምንም ነገር እንደማይኖር የተገነዘቡ እናት አባቶቻችን በጀግንነት በአንድነት ተሰልፈው የተሳተፉበትና ድል የተጎናጸፉበት እንደሆነ ይናገራሉ። በዓለም አቀፍ ደረጃ አውሮፓውያኖች በአፍሪካ ውስጥ በቅኝ ግዛት ሲገዟቸው የቆዩትን ያስደነገጡበት ከፍተኛ የኢትዮጵያውያን ድል ነው። ስዊድን በሚገኘው ሎንድ ዩኒቨርሲቲ የታሪክና አርኪኦሎጂ ዶክትሬት ተማሪና ቀደም ሲል በአዲስ አበባ ዩኒቨርሲቲ በአርኪኦሎጂና ቅርስ አስተዳደር መምህር የነበሩት ቀሲስ መንግስቱ ጎበዜ ስለ አድዋ ድል እንዲህ ይላሉ ሀገርን ለመከላከል ከተከፈሉ የመስዋዕትነት ታሪኮቻችን ውስጥ አንዱ የአድዋ ጦርነት ነው የተከፈለውን መስዋዕትነት ተከፍሎ ለድል እንዲበቃ ያስቻለውም በኢትዮጵያውያን ዘንድ የነበረው ትልቅ የአንድነት የትብብርና የሀገር ፍቅር ስሜት እንደነበር ይናገራሉ ሀገር የሚለው ለነሱ ትልቅ ትርጉም ነበረውም ይላሉ አጥንታቸው ዘልቆ በደም ስራቸው ውስጥ የሚገኝ ስሜት ነበር ሀገር ማለት። የአድዋ ጦርነትና ድል የራሱ የሆነ ልዩ ባህሪያት ነበሩት የሚሉት ቀሲስ መንግስቱ፣ አንደኛው ድፍን ኢትዮጵያን ያማከለ ጦርነት መሆኑ ነው። በአድዋ ጦርነት የተከናወነው በብሔረሰብ ውክልና አይደለም፣ ኢትዮጵያ ውስጥ ወይም በሃይማኖት ጥሪ ተደርጎ አይደለም። በኢትዮጵያዊነት ኢትዮጵያን ከቀኝ ገዥ በመከላከል ጥሪ መንፈስ ነው። ስለዚህ በዚህ አቅጣጫ ኢትዮጵያውያን ከአራቱም አቅጣጫ ተሳትፈዋል። ሰሞኑን በዩናይትድ ስቴትስ በሜሪላንድ ግዛት በሞንትጎመሪ አውራጃ ይህ በዓል በየዓመቱ የፈረንጆቹ መጋቢት ወር የአድዋ ድል ወር ተብሎ እንዲዘከር ወስኗል። አውራጃው ይህን ውሳኔ እንዲያሳልፍ ግፊት ያደረገው የኢትዮጵያዊነት ውርስና ቅርስ ማህበረሰብ ድርጅት ነው። የአድዋ ድል በዓል በኢትዮጵያስ ተገቢውን ክብርና ቦታ ተሰጥቶታል? የሚለውን ጥያቄ ነበር በቀጣይ ያነሳውት። በዓሉ በየዓመቱ አንድ ጊዜ ከመከበሩ ባለፈ ታሪክን መዝግቦ በማስቀመጥ አዲስ የሚፈጠረውንና ያለውን ወጣት ትውልድ ይህ ታሪክ በተገቢው መንገድ ሊያስታውስ በሚችልበት መልኩ ተከብሯል። በአዲስ አበባ ዩኒቨርሲቲ የታሪክና የኢትዮጵያ ስነጥበብ መምህር ለሆኑት አቶ አበባው አያሌው ያቀረብኩት ጥያቄ ነበር። በኢትዮጵያ ከቀዳማዊ ኃይለስላሴ ዘመን ይልቅ በደርግ ዘመን የተሻለ ትኩረት እንደነበረው የተናገሩት አቶ አበባው በአሁኑ በኢህአዴግ ዘመን ካለው ፖለቲካ አቋያ ስንወስደው ትልቅ ምስቅልቅል ውስጥ የገባን ይመስለናል። አንደኛ ኢትዮጵያ እንግዲህ አሁን ካለው የህገ መንግስት መርቀቅና መጽደቅ አቋያ ስናየው ሁሉም የራሱን ማጥበቅ ያዘ። ሁሉም የራሱን ወግ፣ የራሱን ታሪክ፣ የራሱን ድል እና ሌሎችንም ነገሮች ትኩረት እየሰጠ መጣ። አድዋ ስንል ግን ማንኛውም ብሔር ማንኛውም ሰው የተሳተፈበት ጦርነት እና ውጊያ ነው። ለዚህ አይነት ነገር እኔ አይመለከተኝም፣ አይ፣ ከሌ ደግሞ ይመለከተዋል፣ ከሌ አይመለከተውም፣ ከሌ ጥሩ አስተዋጽኦ አድርጓል፣ ከሌ ደግሞ ያነሳ አስተዋጽኦ አድርጓል ተብሎ መነሳትም የለበትም። ሌላው ደግሞ አድዋ ስንል ያችን የመጨረሻዋን በየካቲት ሀያ ሶስት የተደረገችውን ጦርነት ብቻ አድርገን አንውሰድ። አድዋ ማለት በጣም ሰፊ ዘመቻ ነው። አድዋ ከአምባላጌ ይጀምራል። የጣሊያን ጦር አምባላጌ ሲመጣ በኮሎኔል እየተመራ ነው የመጣ። ያን የንቀት ምልክት ነበረ። ጄኔራሎቹ ከኋላ ናቸው። በአንድ ኮሎኔል የሚመራ ጦር የኢትዮጵያን ጦር ይደመስሳል ተብሎ ነው የመጣ። አምባላጌ ትልቅ ድል ነው። እዛም ራሱ ማክበር ያስፈልጋል ያለ፣ አድዋን ብቻ አይደለም። ሁለተኛ የመቀሌው መቀሌ ለሶስት ሳምንታት ያክል እንግዲህ ኢትዮጵያውያን የጣሊያንን ጦር ከበው ሲያስጨንቁት ነበር። የመቀሌው ከበባም እንዳንድ ትልቅ መታሰቢያ ሊቀመጥለት መታሰብም ያለበት ነው። በቀሉ አቶ አበባው ታሪክና ድል የሚገባውን ክብር እያገኘ አይደለም ለሚለው ሀሳባቸው እንደ ምሳሌ የሚጠቅሱት ጉዳይ አላቸው። ከሶስት ሳምንት በፊት ከመቀሌ ከተማ በላይ ባለ ኮረብታማ የሚገኘውን እንዳ ኢየሱስ ቤተ ክርስቲያን የማየት እድል እንደነበራቸው ገልጸው ስለ ሁኔታው ሲያስረዱ እንዳ ኢየሱስ ከመቀሌ ከተማ በላይ ያለ ኮረብታ ነው። በስተ ምስራቅ እዛ ሁለት ነገሮች አሉ። አንደኛው ፎርቶ ዲ ጋሊያኖ የሚባለው ነው። ፎርቶ ዲ ጋሊያኖ የኮሎኔል ጋሊያኖ ጦር መሽጎ ለሶስት ሳምንት ከበባ የተደረገበት ነው። ከፎርቶ ዲ ጋሊያኖ በስተ ምስራቅ ደግሞ ትንሽ እልፍ ብሎ ምናልባት ወደ ሶስት መቶ ሜትር ቢሆን ነው እንዳ ኢየሱስ ቤተ ክርስቲያን አለ። ከዛ አልፎ ደግሞ እንደገና የጣሊያን መቃብር አለ። በመቀሌው ከበባ ጦርነት የሞቱት ሳይሆን በኋላ በአስራ ዘጠኝ ሀያ ስምንት እንደገና ሲያጠቁን ጣሊያኖች የሞቱት መቃብር ነው። ይሄ ነገር ብዙ ይናገራል፣ እዛ ቦታ ሄዶ ለሚመለከተው ሰው የጣሊያኖቹ መቃብር በስነ ስርዓቱ ተከብሮ፣ የጣሊያን ሰንደቅ ዓላማ ተውለብልቦ፣ ኢትዮጵያም የለበትም። ያው በክብር የሄደ ሁሉ ጎብኚ ሰው ተመድቦለ ጣሊያኖቹ ራሳቸው ከፍለው ማለት ነው ይጎበኛል። ታጥሯል፣ በደንብ ተከብሮ፣ በንጽህና ተይዟል። እንዳ ኢየሱስን ከሶስት ሳምንታት በፊት የመጎብኘት እድል አጋጥሞ ነበር። እንዳ ኢየሱስ ቤተ ክርስቲያን ፈርሷል። ይህን ቤተ ክርስቲያን ጣሊያን አላፈረሱም። ያኔ በመቀሌ ከበባ ወቅትም ኢትዮጵያውያንም በመድፍ አልመቱትም። ጣሊያኖችም አይ ይሄ የኢትዮጵያ ኮንት ነው ብለው ምንም አላፈረሱትም። ግን አሁን በጣም አሳዛኝ ሁኔታ ላይ ነው ያለው። ምንድን ነው ቤተ ክርስቲያኑ ፈርሶ ቢያንስ ቢያንስ የስምንት መቶ ዓመት ታሪክ ያለው ቤተ ክርስቲያን ፈርሶ አዲስ ይሄ በስሚንቶ በብሎኬት ተጀምሯል አዲሱ ውስጥ ከሚገነባ በፈረሰው ቦታ ደግሞ ሌላ እንዳዳራሽ እንትን ብለዋል። ፎርቶ ዲጋላያኖ ላይ ደግሞ እንደገና ምናየው በከፊል ፈርሷል። በከፊል ደግሞ የመለስ ፎቶግራፍ አይነት ነገር በትልቁ በጣም በትልቁ ተሰቅሎበታል። ታሪኩን ለመረዳት የመረጃ ችግር እንደሌለና በበቂ ሁኔታ እንደተጻፈ የገለጹት አቶ አበባው እነሱን ታሪኮች አሰባስቦ ለትውልድ የሚያስተላልፍ ድሉ በዘመናት ሁሉ ተከብሮ እንዲቆይ የሚያስችል ተጨባጭ ነገር እንደሌለ ይናገራሉ። በቂ ማስረጃ አለ እንግዲህ ስለ ጦርነቱ የተካሄደ ኢትዮጵያን በጣም ጽፈውታል። አድዋ የቅርብ ጊዜ ነው። መቶ ሀያ አመት ማለት በጣም ሩቅ አይደለም። ብዙ ነገር ይታወሳል፣ የት ምን እንደተደረገ ይታወቃል። እና ትውልዱ ምንድን ነው ይሄን እንዲረዳ ምን አጋጣሚ ተፈጥሮለታል? ትምህርት ቤቶች ይሄን እናስተምራለን ወይ? በህዝብ መገናኛ አውታሮች ደግሞ እነዚህን እናስተጋባለን ወይ? በሚገባው ሁኔታ ዕለቱ ስለሆነ እንግዲህ ኢትዮጵያ ውስጥ ያሉ የተለያዩ መገናኛ ብዙሀን ይዘግቡታል። ግን ከእለቱ ውጭ እንደው አድዋ ይሄ ነው የሚገባው ይሄ ነው የሚደረገው ተብሎ ያን ያክል የተደረገ የለም። ትልቁ ስህተት የት ላይ ነው? ሀገሪቱን በመምራት ላይ ያሉ በማንኛውም ደረጃ ላይ ይኖሩ ይሄንን ትኩረት መስጠት አለባቸው። ሁልጊዜም የካቲት አስራ ሁለትም ሲከበር አድዋም ሲከበር የምናየው የተለመደውን አበባ አስቀምጦ መሮጥ አይደለ እያምንም ትርጉም የለው። አበባ ሲቀመጥም እኮ ከልብ መሆን አለበት። እዚህ ላይ ይሄ ቦታ እንደዚህ ተደርጓል። ያንን የሚያስቀምጠው ሰው ሀገሪቱን የማስተዳደር ስልጣን የተሰጠው ሰው ክብር ከሰጠው ህዝቡም ይሰጠዋል። ሲተረክ ምን ሲባል አናያም። ንግግር እንኳ አያደርጉም። አንዳንድ ጊዜ ንግግር የምሰማው ሁልጊዜም ጊዜም ሚያዝያ ሀያ ሰባትም ክብረ በዓል እከታተላለሁ እዛ ላይ ብቻ ነው። ያም ምንድን ነው ጀግኖች አርበኞች ማህበር ስላለ። ከዛ ውጪ የካቲት አስራ ሁለት ሰላሳ ሺህ ኢትዮጵያ ያለቀበትን በዓል አንድ ከንቲባ ይመጣና አበባ አስቀምጦ ዞር ነው። ንግግር የለም ምን የለም ምን የለም። ይሄ በእውነቱ የሚያሳፍር ነው። የአድዋም ከዛ የተለየ አይደለም። እና ደግሞ ትልቅ አስቸጋሪ የሚሆነው ምንድን ነው፣ ያው የታሪክ ሽሚያ ስለጀመር። አይ ምኒልክ ቅኝ ገዢ ነው፣ አይ ምኒልክ አገር አቅኚ ነው፣ ምኒልክ ኢትዮጵያን መስርቷል፣ የለም ምኒልክማ አስገድዶ እነዚህን አስገብሯል፣ እነዚህን ደግሞ ወቅን ገዝቷል የሚለው ነገር እዛ ውስጥ መግባት አልነበረብንም። ትልቁ የኢትዮጵያ ችግር በአሁኑ ሰዓት ምንድን ነው ታሪክን በዘመኑ አለመረዳት ታሪክን በዘመናችን ልንረዳ ነው የምንፈልገው። ያ ደግሞ ትልቅ ስህተት፣ የትም አያራምድም። የአድዋ ጦርነት የድል ውጤት የማን ነው? ለአቶ አበባው ያቀረብኩላቸው የመጨረሻ ጥያቄ ነበረ። የምኒልክ ተአዋጅ ምንድን ነው የሚለው ብርቱ ጠላት ተነስቶብኛል፣ ሃይማኖትህን የሚቀይር ሚስትህን የሚቀማ አገርህን የሚቀማ ነው፣ አይደለም ጉልበት ያለህ በጉልበትህ ዘምተህ ጦር ይዘህ ጋሻ ይዘህ ነፍጥ ይዘህ ጠመንጃ ይዘህ ነው ጉልበት ኑሮ ደግሞ ወስልትህ እንዳትቀር ነው። ጉልበት የሌለህ በጸሎትህ ነው። ይሄ አዋጅ ምንድን ነው የሚነግረን? እያንዳንዱ ለአድዋ ድል አስተዋጽኦ አድርጓል። ራስ መኮንን፣ ንጉሥ ተክለ ሃይማኖት ነው፣ ራስ ሚካኤል፣ ራስ አሉላ። እነዚህ ግዴታቸው ነው። መኳንንት ናቸው፣ መሳፍንት ናቸው። እና በነበረው ስርዓት ስራቸው ምንድን ነው? አገርን ከወራሪ መከላከል። ይሄ ነው ትልቁ ስራቸው። ግብር የሚከፈላቸው ለዚያ ነው። አህያ በመጫን ሊሆን ይችላል። በቅሎ በመጫን ሊሆን ይችላል። መድፍ በመጎተት ሊሆን ይችላል። ስንቅ በማቀበል ሊሆን ይችላል። ሌላው ደግሞ ሁሉም ይሄንም ጉልበት የሌለው ደግሞ ይኖራል። መነኩሴም ይኖራል። መነኩሴ አይዋጋም። ቄስ አለ። ቄስ አይዋጋም፣ በጸሎት ይረዳል። በጸሎት እርዳኝ ነው። ድሉ የማን ውጤት ነው ስንል ጦር መዞ አንድ የጣሊያን ደረት የወጋ ወታል ካፎቶ አውጥቶ አንድ የጣሊያን አንገት የቀላ ወታደር በዚህ ዝመት ያንን ምታልኝ ያለ ባላምባራስም፣ ይሁን ብላታም፣ ይሁን ደጃዝማችም፣ ይሁን ሲታውራሪም፣ ይሁን ራስ የዛ አመራር የንጉሱ ደግሞ የኢትዮጵያ ሕዝብ እስካሁን አልበደልኩ ምትለው አዋጇ ላይ ያለችው በድየም ቢሆን ይቅር በለኝ ምትለው ይሄ ትልቅ ሞቢላይዜሽን ነው። አሁን ዘመን ያልተለመደ በኃይለ ሥላሴም ሰምተነው አናውቅም፣ ይቅርታ በድየ ከሆነ ተብሎ በደርግም ሰምተነው አናውቅም፣ በአሁኑም ሰምተነው አናውቅም። ትልቅ ጥበብ ነው ይሄ ከአጼ ምኒልክ የምንሰማው። ድሉ የማን ነው ቢባል የምኒልክ ጦር ከአዲስ አበባ ታድዋ አደባባይ አሁን ከቤተ መንግስት ወደ አቧሬ መሄጃ ካለችው ተነስቶ ጀምሮ ሲዘምት ለአንድ አጋሰስ ወይ ለአንድ ፈረስ ሳር ያቀበለችን ሴትም ትልቅ ሚና ተጫውታለች፣ አስተዋጽኦ አድርጋለች። ይሄን ድል ሌላው ይቅርና በጊዮርጊስ እለት በመደረጉ ብቻ ቅዱስ ጊዮርጊስም ረድቶናል ተብሎ የለም ወይ? ያ ትውፊት ነው፣ የማይረሳ ትውፊት ነው። ሁሉንም ያድዋ ስዕሎች በእርግጥ ከአድዋ በኋላ ነው የተሳሉት። በአስራ ዘጠኝ ሀያዎች በአስራ ዘጠኝ ሰላሳዎች ስናስታውሳቸው ምንድን ነው የሚነግረን ራሶቹንም በየተርታው ያስቀምጣሉ። ጣይቱንም የሚገባትን ስፍራ፣ ስነ ስዕል ላይ እንኳ ምኒልክን የሚገባውን ቦታ፣ ራሶችን፣ ፊታውራሪዎችን ብለው ሌላውንም ሁሉንም ይዘክሩታል። እና ድሉ የማን ነው ስንል ኢትዮጵያ በህብረት በመነሳቷ፣ ሁለተኛ ደግሞ ንጉሰ ነገስቱም በጣም የማስተዳደር ጥበብ ነበራቸው። ያንን አይነት አዋጅ በኢትዮጵያ ከዚህ በፊት እኔ ካየኋቸው የታሪክ ሰነዶችን አይቼም አላውቅም፣ ስኖርም ደግሞ እስካሁን ድረስ ሰምቼም አላውቅም። እና ከአዋጁ ጀምሮ እንደምንረዳው የአድዋ ድል የሁሉም የጸሎተኛውም፣ የመነኩሴውም፣ የቄሱም፣ የደካማውም፣ የሴቷን፣ የወንዱም፣ የፊታውራሪውም፣ የራሱም፣ የደጃዝማች፣ የንጉሠ ነገሥቱም፣ የእቴጌዋም ነው። I'm <laughs>